የአሜሪካ ድምጽ ነው በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ጥር 1 2017 ዓ.ም ዝግጅታችን ጀመረ። በስፋት እየተዛመተ ላለው የሎስ አንጀለስ ሰደድ እሳት በሺዎች የሚቆጠሩ አካባቢያቸውን እንዲለቁ ታዘዋል። የኑሮ ውድነቱ የዛን ያህል ሰማይ ነው የሚነካው፣ የዛን ያህል ይጨምራል። ነዳጁ ላይ ብቻ መጨምረዋል፣ ለህዝቡ ማህበረሰቡ ላይ ህዝቡ ላይ የትራንስፖርት ጭማሪ ይኖራል። እያንዳንዱን የምግብ ነክ ነገር የምትገዛቸው ነገሮች በሙሉ እነሱ ላይ ጭማሪ ይደረግብሃል። እየሰራ ቤንዝል እየቀዳ ብድርን ትከፍላለህ ወይስ ቤተሰብን ታስተዳደራል? በአንድ ዓመት የወሉ ማንሳት በጣም ነው የሚከብዱ አሁን ደግሞ የሰማችኋቸው በኢትዮጵያ የተደረገውን የነዳጅ ጭማሪ አስመልክቶ ያነጋገርናቸውን ካነጋገርናቸው የአዲስ አበባ ነዋሪዎች መካከል የተቀነጨበውን ነው የዚህን ዜና ዝርዝር በመጽሔት ፕሮግራማችን ታዳምጡታላችሁ እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል ሰላም፣ ጤና ይስጥልኝ፣ እንደምናመሻችሁ። የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። እንግዶ ወልዴ ለዜናው እዚህ አጠገቢ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቲቪ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ከዓለም ዙሪያ ለተሰባሰቡት ዜናዎች እንግዲህ ወልዴ፣ በድጋሚ እንደምን አመሻችሁ። በቻድ ፕሬዝደንታዊ ቤተ መንግስት ላይ የተሰነዘረው ጥቃት መክሸፉን መንግስት አስታወቀ። የጂሚ ካርተር የአስክሬን ሽኝት ስነ ስርዓት ዛሬ ተካሄደ። የግብፅ የውጭ ጉዳይ ሚኒስትር ፍልስጤማውያን በአንድነት እንዲቆሙ ጠየቁ። እንዲሁም የሞዛምቢኩ ተቃዋሚ መሪ ከስደት ተመለሱ። የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። በቻድ ፕሬዝደንታዊ ቤተ መንግስት ላይ የተሰነዘረው ጥቃት መክሸፉን መንግስት አስታወቀ። የጦር መሳሪያና ምሳሪያ የያዙ ሁለት ደርዘን የሚሆኑና የኮማንዶ አባላት ናቸው የተባሉ በቻድ የፕሬዝደንቱ ቤተ መንግስት ላይ ትናንት ምሽት ጥቃት መሰንዘራቸው ሲነገር መንግስት በበኩሉ ማክሸፉን አስታውቋል። ተቃዋሚው ፓርቲ ደግሞ የመንግስትን መግለጫ እንደሚጠራጠር ገልጿል። የመንግስት ቃል አቀባይ የሆኑት አብዱራማን ኩላማላህ ሀያ አራት የሚሆኑ የኮማንዶ አባላት በቤተመንግስቱ መንግስቱ ጠባቂዎች ላይ ጥቃት ቢሰነዝሩም ወዲያውኑ ሊገቱ ይችለዋል ብለዋል። ሁኔታዎችን በቁጥጥር ስር ማድረግ መቻላቸውንም ቃል አቀባዩ ተናግረዋል። በክስተቱ 19 ሰዎች እንደተገደሉ ተመልክተዋል። አብዛኞቹ ጥቃት አድራሾቹ ናቸው ተብሏል። ኢንጃሚና ትላንት ከምሽቱ ሁለት ሰዓት ላይ በፕሬዚዳንቱ ቤተ መንግስት አቅራቢያ ከፍተኛ ተኩስ የተሰማ ሲሆን ወደ ቤተ መንግስቱ የሚያመሩት መንገዶች ሲዘጉ ታንኮችን መንገድ ላይ ማየቱን በስፍራው የነበረው የኤኤፍፒ ዜና ወኪል በዘገባው አመልክተዋል። በጥቃቱ ወቅት ፕሬዚደንት መሐመድ ኢድሪስ ዴቢ ኢንቶ በቤተ መንግስቱ ውስጥ እንደነበሩ ተነግረዋል። የጥቃት አድራሾቹ ዓላማ ምን እንደሆነ አለመታወቁን የኤኤፍፒ ዘገባ አመልክተዋል። የሞዛምቢኩ ተቃዋሚ መሪ ከስደት ተመለሱ። ባለፈው መስከረም መጨረሻ በሞዛምቢክ በተካሄደው ምርጫ አሸናፊ እንደሆኑ የሚገልጹት የተቃዋሚው መሪው ቬናንሲዮ ሞንድላኔ ዛሬ ከስደት ወደ ሀገራቸው ተመልሰዋል። ሞንድላኔ አጨቃጫቂውን የምርጫ ውጤትና የጠበቃቸውን መገደል ተከትሎ ነበር አገር ጥለው የወጡት። የሀገሪቱ የህግ መንግስት የሀገሪቱ የህገ መንግስት ምክር ቤት ገዢው ፓርቲ ምርጫውን እንዳሸነፈ ማወጁን ተከትሎ በተነሳው ተቃውሞ በመቶ የሚቆጠሩ ሰዎች ህይወታቸውን አጥተዋል። ታዛቢዎች ምርጫው ነጻና ፍትሐዊ እንዳልነበር አስታውቀዋል። ሞንድላኔ ማፑቶ እንደደረሱ ደጋፊዎቻቸው ቢያጅቧቸውም የጸጥታ ኃይሎች በአስለቃሽ ጭስ በትነዋቸዋል። ወደ ሀገራቸው መመለሳቸው የፖለቲካ ስምምነት መደረጉን የሚያመለክት ሳይሆን በሞዛምቢክ ለመኖር በግል መወሰናቸውን እንደሆነ ሞንድላኔ ተናግረዋል። ፈርተው ከሀገር እንዳልወጡም የተቃዋሚው መሪ አስታውቀዋል። ሞንድላኔ ወደ ሀገር መመለስ ተቃውሞውን እንዳያባብሰው ተሰግተዋል። በምርጫው አሸናፊ እንደሆኑ የተነገረው የፍሪሊሞ ፓርቲው ዳንኤል ቻፖ በመጪው ሳምንት ቃለ መሐላ እንደሚፈጽሙ ፕሮግራም ተይዟል። ፓርቲው ላለፉት ሀምሳ ዓመታት ሀገሪቱን ሲመራ ቆይተዋል። አድማጮቻችንና ና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የግብፅ የውጭ ጉዳይ ሚኒስትር ፍልስጤማውያን በአንድነት እንዲቆሙ ጠየቁ። ፍልስጤም የነጻነት ድርጅት ፒርሊዮ ተወካዮች ጋር ዛሬ የተገናኙት የግብፅ የውጭ ጉዳይ ሚኒስትር የፍልስጤማውያን ራስ ገዝ አስተዳደር እንዲጠናከርና ፍልስጤማውያን በአንድነት እንዲቆሙ ጥሪ አድርገዋል። በውይይቱ ወቅት የውጭ ጉዳይ ሚኒስትር ባድር አብድላቲ ለፍልስጤማውያን ራስ ገዝ አስተዳደር ሀገራቸው ያላትን ድጋፍ እንደገለጹ ከቢሮቸው የወጣው መግለጫ አመልክተዋል። በተጨማሪም ፍልስጤማውያንን ከመሬታቸው ላይ ለማፈናቀል ያለመ ማንኛውም እቅድ ግብፅ እንደምትቃወም ማስታወቃቸው ተመልክተዋል። ግብፅ ባለፈው ወር ፋታህ እና ሐማስ በተሰኙት ፍልስጤማውያን ቡድኖች መካከል ጋዛ ከጦርነቱ በኋላ በፍልስጤማውያን ራስ ገዝ አስተዳደር ቁጥጥር ስር በሚሆንበት ሁኔታ ላይ ውይይት አስተናግዳ ነበር። በእስራኤል በተያያዘው ዌስት ባንክ የተወሰኑን ክፍል የሚያስተዳድረው ፋታ በፍልስጤማውያን ራስ ገዝ አስተዳደርም ሆነ ፍልስጤማውያንን እንደሚወክል ዓለም አቀፍ እውቅና ባለው ፒኤልኦ ላይ ተጽዕኖ እንዳለው ይነገራል ሐማስ በእንዳረፓን አቆጣጠር ሁለት ሺህ ሰባት ጋዛን ከተቆጣጠረ ወዲህ ፋታ ከጋዛ እንዲገለል ተደርጓል። በስፋት እየተዛመተ ባለው የሎስ አንጀለስ ሰደድ እሳት ምክንያት በሺዎች የሚቆጠሩ ነዋሪዎች አካባቢያቸውን እንዲለቁ ታዘዋል። የእሳት አደጋ ሠራተኞች ብርቱ ትንቅንቅ እያደረጉ ላሉበት አደገኛ የሰደድ እሳት ቃጠሎ ከ130 ሺህ በላይ የሎስ አንጀለስ አካባቢ ነዋሪዎች አካባቢውን ለቀው እንዲወጡ ታዘዋል። እስካሁን ቢያንስ አምስት ሰዎች በአደጋው ሕይወታቸውን ማጣታቸውንና ከአንድ ሺህ በላይ ሕንፃዎች መውደማቸው ታውቋል። ትናንት ከቀትር በኋላ ላይ እንደ አዲስ የተቀሰቀሰውና በጥድፊያ እየተዛመተ ያለው ቃጠሎ ሆሊውድ ሂልስ በመባል የሚታወቀው ማዕከላዊ ሎስ አንጀለስ የሚገኝ የመኖሪያ መንደር ነዋሪዎች ሕይወታቸውን ለማትረፍ ሲሉ ቤታቸውን ጥለው እንዲሸሹ በማስገደድ የቅርብ ጊዜው ነው። ለሰደድ እሳቱ መዛመት አመች ያደረገው በአካባቢው ያለው ደረቅ የአየር ጠባይና ኃይለኛ ንፋስ ሲሆኑ ንፋሱ እስከ ነገ አርብ ድረስ አሁን በያዘው ፍጥነት እንደሚቀጥል የአየር ትንበያ ባለሙያዎች ተናግረዋል። በመጨረሻም የጂሚ ካርተር የአስከሬን ሽኝት ስነ ስርዓት ዛሬ ተካሄደ። በአንድ መቶ ዓመታቸው ባለፈው እሁድ ከዚህ ዓለም በሞት የተለዩት የቀድሞ የአሜሪካ ፕሬዚደንት ጂሚ ካርተር አስከሬን ዋሽንግተን ዲሲ በሚገኘው ብሔራዊ ካቴድራል ዛሬ የአሸኛኘት ስነ ስርዓት ተደርጎለታል። ከብሔራዊ ካቴድራሉ የአስከሬን ሽኝት ስነ ስርዓት በኋላ 39ኛው ፕሬዚደንት ጂሚ ካርተር በትውልድ ከተማቸው ፕሌንስ ጆርጂያ በሚገኘው መኖሪያ ቤታቸው ቅጥር ግቢ ውስጥ ባለፈው ዓመት በሞት ከተለዩቱና የ77 ዓመታት የትዳር አጋራቸው ሮዝሊን ካርተር ጎን እንደሚቀበሩ ታውቋል። በብሔራዊ ካቴድራል በተደረገው ስነ ስርዓት የአሜሪካ የቀድሞ ፕሬዚደንቶችና ምክትል ፕሬዚደንቶች የተገኙ ሲሆን ፕሬዚደንት ጆ ባይደን የውዳሴ ንግግር አድርገዋል። ዛሬ ከሰዓት በኋላ በሚፈጸመው የቀብር ስነ ስርዓት ላይ የቤተሰብ አባላትና ጓደኞች እንዲሁም የቤተ ክርስቲያን ምዕመናን ብቻ እንደሚገኙ ታውቋል። ክብራትና ክብራን ለምሽቱ ያስኩት ዜና በዚሁ ተጠቃልሏል። ለቀሪው ክፍለ ጊዜ ወደ ስመኝሽ ይመራቸዋሉ። እንግዲህ፣ ወልዴን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ጥር 1 2017 ዓም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። የዌብና የማኅበራዊ ድረገጽ ፕሮዲሰራችን አበባየው ገበያውም አብራን ታመሻል ለች ከአቀናባሪ ኤልያስ አስማረ ጋር እያስተናገድኳቸው የማመሻው ስመኝሽ የቆየነኝ በድጋሚ እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። የእሳት አደጋ ሰራተኞች ብርቱ ትንቅንቅ እያደረጉ ላሉበት አደገኛ የሰደድ እሳት ቃጠሎ ከ130 ሺህበላይ የሎስ አንጀለስ አካባቢ ነዋሪዎች አካባቢውን ለቀው እንዲወጡ ታዘዋል። እስካሁን ቢያንስ አምስት ሰዎች በአደጋው ህይወታቸውን ማጣታቸውን እና ከአንድ ሺህ በላይ ህንጻዎች መውደማቸውም ታውቋል። የአሜሪካ ድምጽ የዜና ክፍል የአሶሴትድ ፕሬስንና ሮይተርስን ዋዊ አድርጎ ያጠናቀረውን ዘገባ አሉላ ከበድ ያቀርበዋል። አንድ ከቀትር በኋላ ላይ እንደ አዲስ የተቀሰቀሰውና በጥድፊያም እየተዛመተ ያለው ቃጠሎ ሆሊውድ ሂልስ በመባል በሚታወቀው ማዕከላዊ ሎስ አንጀለስ የሚገኝ የመኖሪያ መንደር ነዋሪዎች ህይወታቸውን ለማትረፍ ሲሉ ቤታቸውን ጥለው እንዲሸሹ በማስገደድ የቅርብ ጊዜ ሆኗል። ለሰደድ እሳቱ መዛመት አመቺ ያደረገው በአካባቢው ያለው ደረቅ የአየር ጠባይና ኃይለኛ ነፋስ ተቀላቅለው እስከ ነገ ዓርብ ድረስ አሁን በያዘው ፍጥነት እንደሚቀጥል የሚቴዎሮሎጂ ባለሙያዎች ጠቁመዋል። በአንጻሩ የእሳቱን መዛመት ለመከላከል የተሰማሩትን አውሮፕላኖች ስራ አስተጓጉሎ የነበረው ኃይለኛ ነፋስ ከትላንት ረቡዕ አንስቶ ስራቸውን መልሰው እንዲቀጥሉ በሚያስችል ሁኔታ መቀነሱም ተጠቁሟል። ዛሬ ማምሻው ላይ ያለው ቀለል ያለ የነፋስ ሁኔታ የሰደድ እሳቱን መዛመት ለመከላከል የሚያግዙ አውሮፕላኖችንና ብዛት ያላቸውን ተጨማሪ መከላከያዎች ወደ እሳቱ ለማቅረብ አስችሎናል ያሉት የፓሳዴና የእሳት አደጋ ዋና አዛዥ ቻድ አውግስቲን፣ ይህም አደጋውን ሙሉ በሙሉ ለመቆጣጠር ስለመቻላችን ተስፋ ሰጥቶናል ብለዋል። የዩናይት ስቴትሱ ፕሬዚዳንት ጆ ባይደን የሰደድ እሳቱን መዛመት ለመዋጋት ለሚያስፈልገው ስራ የሚውል የገንዘብና ሌሎች እርዳታዎች ለካሊፎርኒያ ክፍለ ግዛት ለመልቀቅ የሚያስችል የፌዴራል የአደጋ ጊዜ አዋጅ አጽድቀዋል። ዋይት ሀውስ ትላንት ረቡዕ ማምሻው ላይ እንዳስታወቀው ባይደን በቀጣዩ ቀናት ውስጥ ሙሉ ትኩረታቸውን የፌዴራል መንግስቱ ለሚሰጠው ጠቅላላ ምላሽ አመራር ለመስጠት ወደ ጣሊያን ሊያደርጉት የነበረውን ጉዞ ሰርዘዋል። ሰደድ እሳቱን ሙሉ በሙሉ ለመቆጣጠር አካባቢውን መልሶ የመገንባቱ ጥረት መስመሩንና ብሎም ወደ ቀድሞ የተረጋጋ ሁኔታ መመለሱን እስክናረጋግጥ ድረስ አስፈላጊውን ሁሉ ለማድረግ ተዘጋጅተናል። ብዙ ጊዜ መውሰዱ የማይቀር ነው ያሉት ባይደን ያለ ጥርጥርም ረዥም ጉዞ የሚጠይቅ ነው ሲሉ አክለዋል። የዩናይት ስቴትስ መከላከያ ሚኒስቴርም ተጨማሪ የእሳት አደጋ ሰራተኞችንና እገዛዎችን ወደ ግዛቱ ለመላክ ቃል ገብቷል። የአደጋ ጊዜ ባለሥልጣናት መሰንበቻውን የታየውን ደረቅ የአየር ሁኔታ ተንተርሰው በሎስ አንጀለስ አካባቢ የሰደድ እሳት ሊቀሰቀስ እንደሚችል ቢያስጠነቅቁም የሰደድ እሳቱ መዛመት ግን ከተጠበቀውም የከፋ መሆኑ ተዘግቧል። የሎስ አንጀለስ አውራጃ የእሳት አደጋ መከላከያ ለአንድ ወይም ለሁለት ዋና ዋና የሚሰኙ የቃጠሎ አደጋዎች መዘጋጀቱን ጠቁመው፣ የነፋሱ ማየልና በአካባቢው ያለው ዝቅተኛ እርጥበት ተደማምረው ለደረሱት አራት ከፍተኛ ቃጠሎች መዘጋጀቱን አዳጋች አድርገውታል ሲሉ የአውራጃው የእሳት አደጋ መከላከያ አዛዥ አንቶኒ ማሮን ትላንት ረቡ ተናግረዋል። ከሆሊዉድና አካባቢው በተጨማሪ በፓሲፊክ ፓሊሴድስ፣ አልታዴና፣ ፓሳዴና ና ሲልማር የተባሉ መንደሮች ቃጥለው ከበረታባቸው አካባቢዎች ውስጥ ናቸው። በእስካሁኑ ቃጥሎ በርካታ ሺህ ሄክታር መሬት ላይ የነበረ ሀብት የወደመ ሲሆን እሳቱ አሁንም መዛመቱን አላቆመም። ማሮን ይህንን አስመልክተው በሰጡት አስተያየት እሳቱን ማጥፋት የተቻለበትን ስፍራ መጠን የሚያረጋግጥ ስሌት እስካሁን የለንም ብለዋል። የአካባቢውን የእሳት አደጋ ሠራተኞች ለመርዳት ቁጥራቸው ሁለት ሺህ የሚደርሱ የብሔራዊ ጥበቃ አባላት መሰማራታቸውም ታውቋል። ባሎ ነፋስ እየተገፋ ከአንድ ቤት ወደ ሌላው የተዛመተው እሳት ከፍተኛ ጉዳት ባደረሰባት የፓሲፊክ ፓሊሴድስ አካባቢ የአደጋ ሠራተኞች እሳቱን ለማጥፋት ይጠቀሙባቸው የነበሩትን ውሃ ማጠራቀሚያዎች ማራቆቱም ተመልክቷል። በፓሲፊክ ፓሊሴድስ የደረሰው ቃጠሎ በሎስ አንጀለስ ታሪክ እስከ ዛሬ ከታዩት ሁሉ በአውዳሚነቱ የከፋው ሲሆን እስካሁን በተረጋገጠውም ከአንድ ሺህ በላይ ሕንፃዎች ተቃጥለዋል። የፓሊሴድስ ቃጠሎ እንደ አውሮፓውያን የዘመን አቆጣጠር በ2008 ከደረሰውና የሳይሬ እሳት የሚል ስያሜ ከተሰጠው በከተማይቱ ሰሜናዊ ዳርቻ የሚገኙ 604 ሕንፃዎችን ካወደመውም ታሪካዊ የእሳት አደጋም የከፋ ነው። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የተከታተላችሁት የአብይር ዘገባውን ነበር። የትንታኔው መጽሄት ይቀጥላል። በኢትዮጵያ ካለፈው ማክሰኞ ጀምሮ በስራ ላይ የዋለው አዲሱ የነዳጅ ዋጋ ጭማሪ አሁን እየታየ ያለውን የኑሮ ጫና ያባብሰዋል ሲሉ አንዳንድ የአዲስ አበባ ነዋሪዎችና የታክሲ አሽከርካሪዎች ስጋታቸውን ገለጹ። ነዋሪዎቹ በነዳጅ ዋጋ ጭማሪው ዙሪያ ለአሜሪካ ድምጽ በሰጡት አስተያየት የተደረገው የዋጋ ጭማሪ የትራንስፖርት ወጪን ያንራል፣ በአገልግሎቶችና ሸቀጦች ላይም አሉታዊ ተጽዕኖ ያሳድራል ብለዋል። አስተያየት ሰጪዎቹ መንግስት የህብረተሰቡን የኑሮ ሁኔታ የሚያረጋጉ እርምጃዎችን እንዲወስድም ጠይቀዋል። በነዳጅ ዋጋ ጭማሪውና እርምጃው በፈጠረው ስጋት ዙሪያ ከንግድና ቀጠናዊ የትስስር ሚኒስቴር አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በተያያዘ ዜና የህዝብ ተወካዮች ምክር ቤት በዛሬው ውሎ የነዳጅ ውጤቶች የግብይት ስርዓትን ለመደንገግ የወጣ ረቂቅ አዋጅ አጽድቋል። ገብረ ሚካኤል ገብረ መድን ዝርዝሩን ይዟል። የንግድና ቀጣናዊ ትስስር ሚኒስቴር ባለፈው ማክሰኞ ታህሳስ 29 2017 ዓ ም አመሻሽ ጀምሮ በሥራ ላይ የዋለ የነዳጅ ዋጋ ጭማሪ ይፋ አድርጓል። ሚኒስቴር መሥሪያ ቤቱ በማኅበራዊ ትስስር ገጹ ላይ ይፋ ባደረገው መረጃ መሠረት የ የአንድ ሊትር ቤንዚን መሸጫ ዋጋ ቀድሞ ከነበረበት 91 ብር ከ14 ሳንቲም አሁን ከ10 ብር በላይ ጨምሮ በ101 ብር ከ47 ሳንቲም እንዲሸጥ ተወስነዋል። ናፍጣም ቀድሞ ከነበረበት 90 ብር ከ28 ሳንቲም አሁን በ8 ብር ገደማ ጨምሮ በ98 ብር ከ48 ሳንቲም ይሸጣል ይላል። ሌሎች የነዳጅ ምርቶችም እንደዚሁ የዋጋ ጭማሪ ተደርጎባቸዋል። ስለዚህ ጉዳይ ለአሜሪካ ድምፅ አስተያየት የሰጡ የአዲስ አበባ አሽከርካሪዎችና ነዋሪዎች የተደረገው ጭማሪ ከፍተኛ መሆኑን አውስተው በሕዝቡ ኑሮ ላይ ጫና ይፈጥራል ሲሉ ተናግረዋል። አስተያየት ከሰጡን የከተማዋ ነዋሪዎች አንዱ የሆኑት አቶ ይስሐቅ አብርሃም ስጋታቸውን እንዲህ በማለት ይገልጻሉ። ኢትዮጵያ ውስጥ ነዳጅ በጨመረ ቁጥር የኑሮ ውድነቱ የዛን ያህል ያህል ሰማይ ነው የሚነካው፣ የዛን ያህል ይጨምራል። ነዳጁ ላይ ብቻ መጨመሯ አለም ሕዝቡ ማህበረሰቡ ላይ ሕዝቡ ላይ የትራንስፖርት ጭማሪ ይኖራል። እያንዳንዱን የምግብ ነክ ነገር የምትገዛቸው ነገሮች በሙሉ እነሱ ላይ ጭማሪ ይደረግብሃል። ያንንና ያንን ነገር ስለሚያመጣብህ በጣም አስቸጋሪ ነው። የነዳጅ ጭማሪ መኖሩ ብዙ ነገር ያፋልሳል። በሜትር ታክሲ የትራንስፖርት አገልግሎት እንደሚሰጥ የነገረንና ስሜ አይጠቀስ ያለን ሁለተኛ አስተያየት ሰጪ የነዳጅ ዋጋ ጭማሪው በስራችን ላይ ጫና ይፈጥራል፣ ተገልጋዮችንም ያሸሽብናል በማለት አማሯል። እኔ የሜትር ታክሲ አሽከርካሪ ነኝ። በጣም በኛ ስራ ላይ አብሶ በጣም ብዙ ሰው አይጠቀመንም። ብዙውን ጊዜ አሁን ከትናንትና ጀምሮ ቆመን ያለ ነው፣ ስራውን እየሰራን አደለም። ነዳጅ ስለጨመረ ሰው በጣም ብዙ ያስከፍለናሉ ስለሚያስብ አይጠቀመንም። ቤተሰብ አስተዳዳሪ ነን እኮ በብዛት እዚህ ጋር ያለን። የዕለት ጉርሳችን እኛ ከዚህ ነው የምናገኘው፣ ሌላ ተጨማሪ ይሰራ የለን። ስለዚህ ሰው ካልተጠቀመ፣ እኛም ቆመን ነው የምንውለው። የነዳጅ ዋጋ ጭማሪው ተጽዕኖ በሌሎች አገልግሎቶችም ላይ ይንጸባረቃል ያለው ደግሞ ስሙን ከመግለጽ የተቆጠበ ሶስተኛ አስተያየት ሰጪ ነው። ሀሳቡንም እንዲህ በማለት አጋርተዋል። አንተ መንግስት ሲጨምርበት ሰው ላይ ትጨምረዋል። ያ ሰው ደግሞ ወዴት ይላል? ሌላ ደግሞ ሜትር ታክሲ አብዛኛው አብዛኛው እንዳልኩ የእንትን ነው፣ ቤተሰብ አስተዳዳሪ ነው አብዛኛው መኪና ደግሞ አብዛኛው በብድር የተገዛ መኪና እየሰራ ቤንዘል እየቀዳ ብድርን ትከፍላለህ ወይስ ቤተሰብን ታስተዳደራል? በአንድ አመት የሁሉ እንትን ማንሳት በጣም ነው የሚከብዱ። ሰው ይደነግጣል። አንደኛ ቤንዘል ጨመረ ሲባል አንተ እኮ ምንም ላትጨምር ትችላለህ። ሰው ጨመረ ሲባል ይደነግጣል። የምትይ የሁሉ ራይድ ተሰልፍ ከላይ እስከታጭ የምታዩ ራይድ ተሰልፍ ያለው ስራ አጥቶ ቆሙ ነው የሚውሉ። በዛሬ ዕለት በሕዝብ ተወካዮች ምክር ቤት የነዳጅ ውጤቶች የግብይት ሥርዓትን ለመደንገግ የወጣ ረቂቅ አዋጅን ለማጽደቅ በተደረገ ውይይትም ይኸው ጉዳይ ተነስቷል። በምክር ቤቱ የአማራ ብሔራዊ ንቅናቄ አብን ተወካይ የሆኑት ዶክተር ደሳለኝ ጫኔ የንግድና ቀጣናዊ ትስስር ሚኒስቴር እያደረገ ያለው የነዳጅ ዋጋ ጭማሪ የዓለም ገበያን መሠረት ያደረገ አይደለም ብለዋል። የነዳጅ ዋጋን በአዋጁ መሠረት የመንግስት ንግድ ሚኒስቴር እንደሚወስድ። በየጊዜው የዋጋ ማሻሻያ ማድረግ እንደሚችል ለንግድና ቀጠናዊ ትስስር ሚኒስቴር ስልጣን ተሰጥቶታል። አሁን እያየ ነው እንዳለ ነው፣ ንግድ ሚኒስቴር የዓለም አቀፍ ገበያን መሠረት ሳያደርግ እንደፈለገ ነው ምንም ኢኮኖሚያዊ አመክንዮ ነው መሠረት ሳያደርግ ማሻሻያ እየተደረገ ያለው በአንድ ቀን ከ10 ፐርሰንት በላይ ዋጋ ጭማሪ ተደርጎበት የሚያድራ አገር ነው እየሆነ ያለው። ይሄ ደግሞ በትራንስፖርት ዘርፉ ላይ ለተሰማሩ ትራንስፖርተሮች ዝቅተኛ የማህበረሰብ ተጠቃሚዎች፣ ለሸቀጥ ነጋዴዎች፣ እነዚህም በከፍተኛ ሁኔታ አፌት የሚያደርግ ነው። እኔ ጥያቄ ምንድን ነው? ለንግድና ቀጠናዊ ትስስር ሚኒስቴር ይህን ስልጣን ስንሰጥ ዋጋን ከዓለም አቀፍ ዋጋ ጋር መሰረት አድርጎ እንዲያሻሽል የሚያደርግ ገደብ ለምንድን ነው ማናስቀምጥበት? በቋሚ ኮሚቴው የተዘጋጀውን ሪፖርትና የውሳኔ ሀሳብ ለምክር ቤቱ ያቀረቡት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ አሻ ያህያ በበኩላቸው በረቂቅ አዋጁ ላይ የተቀመጡትን ማሻሻያዎች ሲያብራሩ ዶክተር ደሳለኝ ጫኔ ላነሱት ጥያቄ ምላሽ ሰጥተዋል። የነዳጅ ዋጋ ግንባታን በተመለከተ እንግዲህ ከ2014 የታለመ የነዳጅ ድጎማ አንዱ ሪፎርም ይዞት የነበረው የሀገራችን የነዳጅ ግንባታችን ስናይ ሁል ጊዜ ከዓለም ዋጋን ታሳቢ ያደረገ አይደለም። አሁንም በቀደመ ማሻሻያ የተደረገው የነዳጅ ዋጋ ምናልባት ለዚህ ለተከበረው ምክር ቤት ግልጽ ለማድረግ አንዱ በማክሮ ኢኮኖሚ ምክንያት የመጣው የዶላር ለውጥ ምክንያት የተደረገ የዋጋ ማሻሻያ ነው። የዓለም የነዳጅ ዋጋ ትክክል ነው፣ ከባለፉት ጊዜያቶች ጨምሮ አልነበረም። ምናልባት 2016 ላይ ታስታውሱ ከነበረ ሁለት ጊዜ ብቻ ነው የዋጋ ማሻሻያ ያደረግነው። ያንንም ያደረግንበት ምክንያት የዓለም የነዳጅ ዋጋ በጣም ስቴብል ስለነበረ እንደ ሀገርም የዓለም የነዳጅ ዋጋን ትሬንዱን ተከትለን ዋጋ ግንባታ እየተሰራ ስለነበረ ብዙ ማሻሻያ ሳይደረግ 2016ን አልፈናል። 2017 ላይ ግን ስንመጣ አንዱ የገጠመን በማክሮ ኢኮኖሚ ምክንያት ምናልባት የዶላር 58 ብር የነበረው የመግዣ ዋጋ ዛሬ ላይ በባንክ ሬት ወደ 128 ብር ደርሷል። ወሩ 132 ብር ደርሷል። ስለዚህ የነዳጅ ዋጋ ምንገዛው በዶላር ከመሆኑ አኳያ ያንን ማዕከል ያደረገ ነው የሚለው ነገር የተከበረው ምክር ቤት ግንዛቤ እንዲይዝልን እንጂ የዓለም አቀፍ የነዳጅ መግዣ ዋጋን በተጣረሰ መልኩ አለመሆኑን ማስቀመጥ እፈልጋለሁ። ለአሜሪካ ድምፅ አስተያየት የሰጠ ሌላ የከተማዋ ነዋሪ በበኩሉ በአሁኑ ወቅት የኑሮ ጫናው እየከበደ በመምጣቱ መንግስት የነዳጅ ድጎማውን ማንሳት የለበትም በማለት ይናገራል። መንግስት እዚህ ላይ ትኩረት ሰጥቶ መደጎም አለበት። ትራንስፖርት ማለት የሁሉንም እንቅስቃሴ ቼን አለው፣ ይዟዟራል። ትራንስፖርት ጨመረ ማለት ሱቅ ሄዶ መርካቶ ሄዶ መቃም ያመጣው ሰውዬ ይጨምርበታል። ወደ ቢሮ የሚሄደው ሰውዬ ይጨምርበታል። ለህክምና ለማገልገልም ለመገልገልም የሚሄደው ሰው ላይም ይጨምርበታል። ስለዚህ ድጎማ አድርጎ ኢኮኖሚውን ስሙዝ ሆኖ እንዲንቀሳቀስ ማድረግ መቻል አለበት ብዬ አስባለሁ በግሌ። አቶ ይስሐቅ አብርሃም በበኩላቸው መንግስት ኑሮን በሚያረጋጉ ጉዳዮች ላይ ትኩረት እንዲያደርግ ጠይቀዋል። መንግስት ይህን ነገር ቢያስተካክለው የተረጋጋ የኑሮ ሁኔታዎች ቢመቻቹ እየጨመረ እየጨመረ በየሶስቶ በሄደ ቁጥር በጣም እየከበደ እየሄደ ነው። ህዝቡ በጣም ችግር ውስጥ ነው ያለው። መንግስት ትኩረት አድርጎ ቢሰራበት ለህዝቡ የሚያስፈልገውን ነገር የሚቸግረውን ነገር ይህን ነገር ቢያደርግለት ባይነኝ። አመሰግናለሁ። የአሜሪካ ድምፅ ከንግድና ቀጣናዊ ትስስር ሚኒስቴር አስተያየት ለማግኘት ያደረገው ጥረት ለዛሬ አልተሳካም። ሆኖም በሚኒስቴር መስሪያ ቤቱ የሚኒስትሩ አማካሪ አቶ አህመድ ቱሳ ከሁለት ወር በፊት ለአሜሪካ ድምፅ በሰጡት ቃለመጠይቅ የነዳጅ ድጎማው መንግስትን በዓመት እስከ አንድ መቶ ቢሊዮን ብር ድረስ ያስወጣዋል ብለዋል። የዋጋ ማስተካከያው ወደፊት በየሶስት ወሩ ይሻሻላል፣ ድጎማውም በአንድ ዓመት ጊዜ ውስጥ ሙሉ በሙሉ ይነሳል በማለትም ገልጸዋል። በዛሬ ዕለት በሕዝብ ተወካዮች ምክር ቤት ውይይት የተደረገበት የነዳጅ ውጤቶች የግብይት ሥርዓትን ለመደንገግ የወጣው ረቂቅ አዋጅ ጸድቀዋል። ምክር ቤቱ ያጸደቀው አዋጅ የነዳጅ ውጤቶች አቅርቦት፣ ክምችትና ስርጭት እንዲሁም ደህንነትና ጥራት ዓለም አቀፍ ደረጃቸውን የጠበቁ እንዲሆኑ ለማድረግ ያለመ ነው ተብለዋል። የነዳጅ ውጤቶችን ስርጭት ከአስመጪ እስከ ተጠቃሚ ድረስ በዘመናዊ ቴክኖሎጂ የታገዘ እንዲሆንና ፍትሃዊ አቅርቦትም እንዲኖር እንደሚያስችልም ተገልጿል። በነዳጅ ግብይት ሂደት ውስጥ የሚታዩ ችግሮችንም ለመቆጣጠር አዋጁ ምቹ ሁኔታን ይፈጥራል ይላል። ከዛም አልፎ አዋጁ በሕገ ወጥ የነዳጅ ምርቶች ንግድ ላይ በሚሳተፉትና ነዳጅን ከሕጋዊ የዋጋ ተመን በላይ በሚሸጡ አካላት ላይ ጠንካራ ቅጣት እንዲጣልባቸው መደንገጉን አመልክተዋል። The American Adams, Gabriel Mikhail, Addis Ababa. በቅርብ ሳምንታት ጋዛና ሄይቲ ውስጥ በጋዜጠኞች ላይ የተፈጸሙት ግድያዎች ብዙሀን መገናኛ ላይ የተደቀኑትን አደጋዎች አጉልተው የሚያሳዩ ናቸው። እንደ አውሮፓውያን አቆጣጠር ባለፈው 2024 ም ከ100 በላይ ጋዜጠኞች ተገድለዋል። በዓመቱ በጋዜጠኞች ላይ ለተፈጸመው ግድያ ጦርነት፣ አለመረጋጋት እንዲሁም የተጠያቂነት አለመኖር አስተዋጽኦ ማድረጉን ተንታኞች ይናገራሉ። የአሜሪካ ድምጽ የፕሬስ ነጻነት ዘገባዎች አዘጋጅ ጄሲካ ጄሪት ያጠናቀረችው ዘገባ ጽዮን ግርማ ታቀርበዋለች። ሄቲ ውስጥ በጎ ሊሆን የሚችል ዘገባን ለመስራት ሲጠባበቁ በነበሩ ዘጋቢዎች ላይ የደረሰው ጥቃት የሀገሪቱን የፕሬስ ሁኔታ ወደ አሳዛኝ ሁነት ቀይሮታል። ጥቃቱ የደረሰው በአውሮፓውያኑ 2024 ዓ ም መጨረሻ ወር ላይ የፖርት አው ፕሪንስ ትልቁ የህክምና ማዕከል መከፈቱን ለመዘገብ ጋዜጠኞች በተሰባሰቡበት ወቅት ነው። ጥቃቱ የሄቲ የሚዲያ ሰዎች በየቀኑ የሚያጋጥሟቸውን አደጋዎች አጉልቶ ያሳየ ነው ተብሏል። ጂን ፌግዌን ሬጋላ በዕለቱ የሆስፒታሉን አከፋፈት በምስል ለማስቀረት በቦታው የተገኘ የፎቶ ዘጋቢ ነው። አጠገቤ ያለው ግድግዳ ላይ ጥይት ሲተኮስ ይታየኝ ነበር። በጣም የሚያስፈራ ሁኔታ ነበር። ከጥቂት ደቂቃ በኋላ ደግሞ በጥይት ተመተው የቆሰሉ ጋዜጠኞች እኛ ወዳለንበት ሲመጡ ተመለከቱ። በጥቃቱ የቪኦኤ የኪሩዌል ቋንቋ አገልግሎት የንግድ ጉዳዮች ዘጋቢ ማርሴን ዲናቶ አክስን ጨምሮ ሁለት ጋዜጠኞች ተገድለዋል። ባለፉት ሁለት አመታት ውስጥ በሀገሪቱ ከተገደሉት አስራ ሁለት ጋዜጠኞች መካከል የቪኦኤ ዘጋቢው አንዱ መሆኑን ኤስኦኤስ የተባለው የሄይቲ ጋዜጠኞች ማህበሩ ጌህ ደልቪ ለአሜሪካ ድምጽ ገልጿል። ሄይቲ ውስጥ ለጋዜጠኞች ያለው የስራ ሁኔታ በጣም አደገኛ ነው፣ ምክንያቱም እዚህ ሀገር ስትኖር ለሁሉም ነገር የተጋለጥክ ነህ። በድንገት ጋዜጠኞች ሊገደሉ ይችላሉ፣ ሊቆስሉ ይችላሉ። በተመሳሳይ ሳምንት እስራኤል ጋዛ ላይ በፈጸመችው ጥቃት አምስት የፍልስጤም ጋዜጠኞችን ገድላለች። እስራኤል ጥቃቱ ያነጣጠረው በታጣቂዎች ላይ ነው ስትል ብታስተባብልም፣ ዓለም አቀፉ የመብት ተሟጋቹ ግን ጋዜጠኞቹ የነበሩበት መኪና በግልጽ ሚዲያ የሚል ጽሑፍ ተለጥፎበታል ብለዋል። የጋዜጠኞቹ ስም በዓለም አቀፍ ደረጃ የብዙሀን መገናኛ ባለሙያዎች ተጎጂ በሆኑበት ዝርዝር ውስጥም ሰፍሯል። እንደ አውሮፓውያን አቆጣጠር በ2024 ዓ.ም ከ100 በላይ ጋዜጠኞችና የሚዲያ ሰራተኞች ተገድለዋል ሲል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሲፒጄ ያወጣው መረጃ ያሳያል። ከእነዚህ ውስጥ የእስራኤልና ሐማስ ጦርነትን ሲዘግቡ የተገደሉት ጋዜጠኞች አብዛኛውን ቁጥር ይይዛሉ። የሀገር ሀገር ውስጥ ዘጋቢዎች ላይ የሚደርሰው ጥቃት ለግጭቱ የሚሰጠው ሽፋን ስፋት ላይ ተጽዕኖ እንደሚኖረው የዓለም አቀፉ የመብት ድርጅት ሲቢጄ ኃላፊ ጆዲ ጊንስበርግ ለአሜሪካ ድምጽ ተናግረዋል። የውጭ ጋዜጠኞች እንዳይገቡ ስለተከለከለ ከጋዛ ሊዘግቡ የሚችሉት እነሱ ብቻ ናቸው። ስለዚህ ጋዛ ላይ የሚካሄደው ጦርነት የሚያደርሰውን ጉዳት እየተከታተሉ የመዘገቡን ኃላፊነት ሙሉ በሙሉ የተሸከሙት እነሱ ናቸው። በሌላ በኩል በፍልስጤም ብዙሀን መገናኛ ባለሙያዎች ላይ ያነጣጠረ የኃይል እርምጃ ታይቷል። በሀገር ውስጥ የሚገኙ የመብት ተሟጋች ድርጅቶች ቢያንስ አስራ ሁለት ጋዜጠኞች መገደላቸውን መዝግበዋል። ተንታኞቹ ጥቃቶቹ ከፖለቲካ ውጥረትና ከጸጥታ ሁኔታ ጋር የተቆራኙ ናቸው ይላሉ። የፖለቲካው አለመረጋጋት በባለሙያው ላይ ሊያደርስ የሚችለው ጉዳት ላይ ስጋቱን ቢጨምረውም አድማጭ ተመልካቹ ሚዲያዎቹን የሚፈልጉበት ሰዓት ደግሞ ይህ ነው ሲሉ ኤስዮኤስ የተባለው የሄቲ ጋዜጠኞች ማህበሩ ጌህ ደልቪ ይናገራሉ። ጋዜጠኞች ዲሞክራሲ እንዲገነባ መርዳት የሚችሉ ይመስለኛል። መርዳትም አለባቸው። ህዝብ ሰብአዊ መብቱ ተከብሮ እንዲኖር መርዳት አለባቸው። የመብት ተሟጋች ድርጅቶች እጅግ አደገኛ በሆነው የመገናኛ ብዙሀን ዘርፍ ባለሙያዎች ላይ እንደ ተጠናቀቀ ሁለት ሺህ ሀያ አራቱ የሚደርሱ አይነት ተጠያቂነትን ማረጋገጥ ለጋዜጠኞች ደህንነት ቁልፍ ጉዳይ ነው ይላሉ። በጄሲካ ጅሬት ለተጠናቀረው ዘገባ ጽዮን ግርማ ዋሽንግተን ዲሲ። ዝግጅታችን ይቀጥላል። ወደ ዩናይትድ ስቴትስ መለስ ስንል ደግሞ የዩናይትድ ስቴትስ ጠቅላይ ፍርድ ቤት የማህበራዊ ሚዲያን በብሔራዊ ደህንነት ምክንያት መገድ የሚያስችለውን አዲስ ሕግ በመጠቀም የቲክቶክም ባለቤት የሆነው ባይት ዳንስ የቻይና ኩባንያ የሚያደርገው የቃል ክርክር በፍጥነት እንዲጠናቀቅ እያደረገ ነው። የአሜሪካ ድምፁ ስቲቭ ሃርማን በዚህ ዙሪያ ያደረሰን ዘገባ ተከታዩ ነው። በአሜሪካ ውስጥ ከፍተኛ ተጠቃሚ ያለው ቲክቶክ የማህበራዊ ትስስር መድረክ የአሜሪካ ባህል አካል ከሆነ ቆየ። ነገር ግን ንብረትነቱ የቻይና መሆኑና ቤጂንግ የግለሰቦችን ግላዊ መረጃ ልትሰበስብና የአሜሪካ ተጠቃሚዎችን አስተሳሰብ ለመቅረጽ ልትጠቀምበት መቻሏ ምክር ቤቱ እንዲያግደው አድርጓል። የቲክቶክ ዋና ስራ አስፈጻሚ ሾው ዚ ቹ አሜሪካዊ የቲክቶክ ተጠቃሚዎችን ህጉን እንዲቃወሙ በተደጋጋሚ ቢማጸኑም ምክር ቤቱ ግን ውሳኔውን አሳልፏል። ህገ መንግስታዊ መብታችሁን አስከብሩ፣ ድምጻችሁ እንዲሰማ አድርጉ። አዲስ ነገር ካልተፈጠረ በስተቀር የዩናይትድ ስቴትስ ጠቅላይ ፍርድ ቤት ያሳለፈውን የእግድ ውሳኔ ተፈጻሚነት እየተጠባበቀ ያለውና የቲክቶክ ማህበራዊ ትስስር መድረክን በባለቤትነት የሚያስተዳድረው የቻይናው ባይት ዳንስ ኩባንያ ከጥር 11 ጀምሮ ትልቁን ገበያውን እንደሚያጣ በሚኖሶታ ዩኒቨርሲቲ የህግ መምህር የሆኑት አላን ሮዘንስቴይን ያስረዳሉ። የትራምፕ አስተዳደር ሌላ መፍትሄ ካላመጣ በስተቀር ጠቅላይ ፍርድ ቤት ህጉን ያስፈጽማል በሚል እምነት ያለው ምርጫ ወይ ቲክቶክን መሸጥ ነው፣ አለበለዚያ ከአሜሪካ ይታገዳል። ፕሬዚዳንት ጆ ባይደንም ሆኑ ተመራጩ ፕሬዚዳንት ዶናልድ ትራምፕ እገዳውን ደግፈውታል። ሆኖም ትራምፕ ባለፈው ዓመት በምርጫ ዘመቻ ወቅት ያሰራጯቸው ቪዲዮዎች ቲክቶክ ላይ ጥሩ ተመልካች በማግኘታቸው ከቅርብ ጊዜ ወዲህ ያመለካከት ለውጥ አሳይተዋል። ሰንጠረዡን ሲያሳዩኝ ታይቶ የማይታወቅ ነበር። ለማየት ደስ የሚያሰኝ ነበር። ያንን ሳየው ምናልባት ይህንን ነገር ለተወሰነ ጊዜ ልናቆየው ይገባል አልኩኝ። የዩናይትድ ስቴትስ ጠቅላይ ፍርድ ቤት የማህበራዊ ሚዲያ ኩባንያው የሚያቀርበውን ይግባኝ አርብ ዕለት ለማዳመጥ ቀጠሮ ይዟል። ሮዘንስቴን እንደሚያስረዱት ዳኞቹ የብሔራዊ ደህንነት ክርክሩን ከህገ መንግስታዊ የመናገር ነጻነት ጋር በማመዛዘን የባይት ዳንስ አካል ለሆነው የአሜሪካ ተቋምና በዩናይትድ ስቴትስ ለሚገኙ 170 ሚሊዮን ተጠቃሚዎቹ ፍርድ ይሰጣሉ። ይህ የግጭቱ አንድ ገጽታ ነው። በሌላ መልኩ በመናገር መብት ውስጥ የሚደረግም ትግል ነው። ምክንያቱም መንግስት የሚከራከረው የቻይና የቲክቶክ ባለቤትነት ከሚያስከትላቸው አደጋዎች አንዱ የቻይና መንግስት ቀመሩን ማዛባትና የመነጋገሪያ መድረኩን ማዛባት ይችላል የሚል ነው። ካናዳዊው ባለሀብት ኬቨን ኦሌሪ ቲክቶክ በዩናይትድ ስቴትስ ያለውን ሀብት ለመግዛት ወደ ስምምነት መቃረባቸውን ለተመራጩ ፕሬዚዳንት ዶናልድ ትራምፕ ማስታወቃቸውን ተናግረዋል። እሳቸውም ሆኑ የምክር ቤቱ አባላት ይህንን እያደረግን መሆኑንና የእነሱን እርዳታ እንደምንፈልግ እንዲያውቁ እፈልጋለሁ። ትራምፕ ጥር 12 ቃለ መሐላ ፈጽመው ስልጣን ከተረከቡ በኋላ የማህበራዊ ሚዲያውን ሽያጭ ለመደራደር እንዲችሉ ጠቅላይ ፍርድ ቤቱ ውሳኔውን እንዲያዘገይ ጠይቀዋል። ካልሆነ ግን ስልጣን በተረከቡ ማግስት እገዳው ተፈጻሚ ይሆናል። በስቲቭ ህርማን ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ወስት ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። ይህ ዝግጅታችንን የመጀመሪያ አጋማሽ አጠናቅን፣ ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ለሁለተኛው አጋማሽ የመጀመሪያው መሰናዷችን የሚሆነው ዓለም አቀፍ ምልከታ መሰናዷችን ነው። ቻይና በብድር በንግድ ግንኙነትና የውጭ መዋለ ንዋይ በማፍሰስ ረገድ ከኢትዮጵያ ጋር ያላትን ኢኮኖሚ ግንኙነት ኢትዮጵያን ተጠቃሚ ስለማድረጉ የአሜሪካ ድምጽ ያነጋገራቸው ባለሙያዎች የተለያየ አቋም አላቸው። በውጭ ጉዳይ ኢንስቲትዩት ተመራማሪ የሆኑት ዶክተር ዳር እስከዳር ታዬ ግንኙነቱ ጠቃሚ መሆኑን ሲገልጹ ከዊሊያም ፓተርሰን ኒውጀርሲ ፕሮፌሰር አሮን ተስፋዬ ደግሞ ይህ ስለመሆኑ እርግጠኛ አለመሆናቸውን ተናግረዋል። እንግዶቹን ያነጋገራቸው ደረጀ ደስታ ነው፣ ተከታዩን አዘጋጅቷል። ኢትዮጵያ ያለባት የቻይና እዳ ከፍተኛ መሆኑን የሚናገሩት ባለሙያዎች ገበያ ለመቀራመት ከምዕራባውያን ጋር የምትፎካከረው ቻይና ሀገራትን የእዳ ወጥመድ ውስጥ በማስገባት ለመቆጣጠር ትሞክራለች ሲሉ ይከሳሉ። ይህ ክስ መኖሩን የሚጠቅሱት በውጭ ጉዳይ ኢንስቲትዩት ተመራማሪ የፖለቲካ ሳይንቲስቱ ዶክተር ዳርስ ከዳር ታዬ በዚህ አይስማሙም። እንግዲህ ያው አፍሪካ ከቻይና ጋር ያላት የኢኮኖሚ ግንኙነት አንዳንዶቹ የዴት ትራፕ ነው ይሉታል። አንዳንዶቹ ደግሞ አይ ምንም አይነት የዳ ወጥመድ የለውም። ከዛ ይልቅ የትርክት ወጥመድ ነው ያለበት ይላሉ። ዳ ወጥመድ የሚሉት ቻይና ብድር ትሰጣለች ወይም ኢንፍራስትራክቸር መሰረተ ልማት ትገነባና ከዛ በወጥመድ ውስጥ ትከታለች ለማለት ነው። ያኛው ደግሞ ናሬሽን ትራፕ ወይም የትርክት ትራፕ የምንለው ደግሞ ኖ ቻይና ማድረግ ያለባትን ነገር እያደረገች ነው። እንደ ማንኛውም የቢዝነስ አክተር ስራዋን እየሰራች ነው። ነገር ግን ይሄ ደስ የማይላቸው አገራት ቻይና በአፍሪካ ላይ የምታደርገውን ስራ ለመንቀ ሲፈልጉ የፈጠሩት ትርክት ነው። ስለዚህ ይህ ትርክት ወጥመድ እንጂ በተግባር የሚታይ አይደለም ብለው ይወቅሳሉ። ሁለት አይነት ምልከታዎች አሉ። የቻይናና የኢትዮጵያ የኢኮኖሚ ግንኙነት በምናይበት ጊዜ እኔ በሁለቱም መነጽ ማየት አልፈልግም፣ ግን ከአውት ኦፍ ኔሴሲቲ ወይንም ከፍላጎት የመነጨ ነው ብዬ እወስዳለሁ የኢኮኖሚ ግንኙነት ምክንያቱም ባለፉት ሀያ አራት ዓመታት ቻይና ኢትዮጵያ ውስጥ የሚያስፈልገውን የፋይናንስ ጋፕ በመሙላት ትልቅ አስተዋጽኦ አድርጋለች። በኋላ ደግሞ ኢኮኖሚ በጣም እያደገ ሲሄድ በኢንቨስትመንት መልኩ ኢትዮጵያ ውስጥ በመምጣት ስትሰራ ነበረ። እንግዲህ የትኛውም ሀገር ኢንቨስተር ሆኖ ሲመጣ ለጽድቅ አይመጣም፣ ትርፍ አስቦ ነው የሚመጣው። ግን ይሄንን ለመስራት ሲመጡ የሚፈጠር አንዳንድ ወደ አንዱ የማጋደል ነገር ሊኖር ይችላል። ይሄ ደግሞ ያለ ነው እና እኔ የሁለቱ ግንኙነት ከአስፈላጊነት አንጻር መታየት አለበት ብዬ ወስዳለሁ። ኢትዮጵያ በጣም ትፈልገዋለች። የምትፈልገው ብዙ ኢንቨስትመንት አለ። ይሄንን ኢንቨስትመንት እያቀረበች ያለችው ቻይና ነች። ስለዚህ በዕዳ ወጥመድነት ልናየው የምንችል ነው። "ቻይና ኢን ኢትዮጵያ ዘ ሎንግ ተርም ፐርስፔክቲቭ" የሚል መጽሐፍ እንደ አውሮፓ አቆጣጠር በ2020 ያሳተሙት ፕሮፌሰር አሮን ተስፋዬ፣ ቻይና ሀገራቱን ሆን ብላ ወጥመድ ውስጥ ለመክተት የምታደርገው አይመስለኝም ይላሉ። ይልቁንም ከባድ ችግር ውስጥ ያሉት እንደ ኢትዮጵያ ያሉ የአፍሪካ ሀገራት ከቻይናም ሆነ ከሌላው ዓለም ብድር ከመውሰድ አማራጭ የላቸውም ሲሉ ያለውን ችግር ያብራራሉ። የአፍሪካ መንግስታት ከባድ ጭነት ላይ ናቸው ያሉ፣ ዶላር ለማግኘት ለኢንተርናሽናል ትሬድ በአለም ባንክ ይሁን በአይምኤፍ ይሁን ኮንዲሽናሊቲ ተወጥረው ተይዘዋል። የቻይናው ብድር ላይ ቻይናዎች እውነት ነው ይታማሉ። የምዕራቢያውን ጋዜጣም ብዙ ጊዜ ለቻይና ዴት ዴትራፕ እያሉ እንጽፋሉ በየቦታው። ዋናው ነገር ግን ኢንቴንሽናሊ ቻይና የአፍሪካን ሀገሮች ኢንክሉዲንግ ኢትዮጵያ ዴትራፕ ውስጥ እከታለሁ ብላ የወጣ ፖሊሲ የለም። ምንድን ነው ይፋት የተገላቢጦች ነው ለብዙ አፍሪካ ሀገሮች ቻይና አሁን ለአንዳንድ አፍሪካ አገሮች ወይስ ሪስትራክቸር አድርጋለች ወይንም ብድሩን ምህረት አድርጋለች። ዴት ፎርጊቭነስ ነው የሚባለው እና ይሄ በብዙ አይሰማም። ግን የቻይና ብድር ለአፍሪካ ወይ ለኢትዮጵያ ከምዕራባውያኑ ብድር ጋር ሊታያይ አይችልም። ኢትዮጵያ አሁን ባለባት ተጨባጭ ሁኔታ ያላት አማራጭ ምንድን ነው ብለው የሚጠይቁት ዶክተር ዳር እስከዳር የቻይናን ኢንቨስትመንት ጠቃሚ ነው ጎጂ ነው እያልን የምንጠይቅበት ወይም የምናናንቅበት ሁኔታ አይታየኝም በማለት ማገታሉ እኔ ኢትዮጵያን ባለችበት ሁኔታ የቻይናን ኢንቨስትመንት ጎጂ ነው ጠቃሚ ነው ብለን የምንመዝንበት ወይንም ከከሌ የመጣ ኢንቨስትመንት የምንልበት ደረጃ ላይ ገና አልደረስ ገና ገና ዓለም እያገኘች ካለችው የፎሪን ዳይሬክት ኢንቨስትመንት በጣም እንጥብጣቢ ነው። እኛ ገር እየመጣ ያለው ዓለም ላይ እኮ በአመት የሚንቀሳቀሰው የፎሪን ዳይሬክት ኢንቨስትመንት መጠን በቢሊዮን ዶላር ቢሰላ እጅግ በጣም ብዙ ነው። እኛ ጋር የምትመጣ በጣም ትንሽ ነች። እና እኔ አሁን የቻይና ኢንቨስትመንት ትብሏል አለ ሶ ዊዝ ኦል ሊሚቴሽንስ ኢንቨስትመንቱን ልንንቀውም ልናጣጥለውም የሚችል ነው ብዬ እኔ ለመውሰድ ይከብደኛል። ምክንያቱም ቻይኒዝ ኢንቨስትመንት እዚህ ያለ ብዙ ሺህ ኢትዮጵያውያንን የስራ እድል የሚከፍት ነው። ባዶ ስራ አጥቶ ከመቀመጥ በትንሽ ደሞዝ መቀጠር የተሻለ ነው። ቻይናን ኢንቨስትመንት ለማጣጣል ስንሞክር ኢትዮጵያ ያለችበትን ሁኔታ አብሮ ማየት ያስፈልጋል። ዶክተር ዳር እስከዳር ይልቁንም አገሪቱ ከቻይናም ሆነ ከሌላም ሀገር ቢሆን የውጭ ኢንቨስትመንት ለመሳብ የሚያስችሏት እድሎች ቢኖሩም ልትሰራበት የሚገባት ራሷ የውስጥ ችግሮችም አሉ ይላሉ በዚህ ሁኔታ እኛ ልንጠቀም የምንችለው ምንድን ነው ያለን ኮምፓራቲቭ አድቫንቴጅ ነ ሎው ኮስት አለን ኢነርጂ ኮስቱ ዝቅተኛ ነው እዚህ ሀገር እንደዚህ እንደዚህ አይነት ነገሮች ታሳቢ አድርጎ ቻይኖች ሊመጡ ይችላሉ በእርግጥም የቻይኒዝ ኢንቨስትመንት አሁን እንደምናየው አለ የሆነ መቀዛቀዝ የተወሰነ ቢኖረው ማለት ነገር ግን ቅድም የተነሳው ቻሌንጅ ደግሞ አለ እኛ ላይ እኛ ጋ የሴኪዩሪቲ ቻሌንጆች ምናልባትም ደግሞ ለፕራይቬት ለአጠቃላይ ለኢንቨስትመንት የማይመች ሁኔታ መሬት ላይ ሊኖር ይችላል። የአስተዳደር ችግር፣ የኮራፕሽን እነዚህ እነዚህ ነገሮች ጥሩ ተወዳዳሪ ላያደርገን ይችላል። ከጎረቤት ኬንያ ኦር ከታንዛኒያ ኦር ከሌላ የአፍሪካ ሀገር ጋር ጥሩ ተወዳዳሪ ላያደርገን ይችላል። ይሄ አይ ቲንክ ኢትዮጵያ መስራት ያለባት የራሷ ችግር ነው። ነገር ግን የቻይና ኢንቨስትመንትን በተቻ አይደለም ከቻይና ከሌላውም ዓለም ኢንቨስትመንትን መሳብ አስፈላጊ ነገር ነው ብዬ ወስዳል። የቻይና ኢንቨስትመንትና የመሰረተ ልማት ግንባታ ብዙ ጊዜ የአንጎላ ሞዴል የተባለውን የሚከተል ነው የሚሉት ፕሮፌሰር አሮን የሀገርን ጥሪት በመስጠት በሚደረግ የረዥም ጊዜ ውል የሚታሰር መሆኑን ያስረዳሉ። የቻይና ኢንቨስትመንት ወይንም የቻይና ብድር ብዙ ጊዜ የአንጎላን ሞዴል ነው የሚባለው አንጎላ ለምሳሌ በዘይት ሀብታም ነች እና ቻይናዎች ከአንጎላ ጋራ ሲፈራረሙ አንጎላ ለሰላሳ አመት ይሁን ዘይት እንሰጣለን፣ ግን ቻይና ኢንፍራስትራክቸርችን ቢልድ አርጊልን መንገድ፣ ሃይዌ፣ ባቡር የመሳሰሉ ነገር እና ይሄ አንጎላ ሞዴል ነው። ታይድ ሞዴል ታይድ ይባላል ታይድ ሎን ይባላል። ሚሰነ ነገር እኔ እንግዲህ ቻይና ከኢትዮጵያ ጋራ ይህን አይነት ሞዴል ታድርግ ታድርግ የማውቀው ነገር የለም። የኔ ሪሰርች አቁመው ትንቲ ናይንቲን ነው። በአጭሩ ግን የቻይናና የኢትዮጵያ ግንኙነት በፎረን አሲስተንስ ጉዳይ፣ ፎረን አሲስተንስ ደግሞ ትናንሽ ነገር ነው። አንድ ቦታ ትምህርት ቤት አራለች አንድ ቦታ ሆስፒታል ሲሰራ ይሆናል። ይህን የመሳሰለ ነገር ነው። ኢንቨስትመንቱ ያው የምናየው ነው። የባቡር ላይ ኢንቨስትመንት ይደረጋል። በብድር ነው። ቻይናዎች ነው የሚሰሩት፣ ኢትዮጵያውያን ነው የሚሰሩት። ይህን የመሳሰለ ነገር ቻይናውያን የሚሰሩት ምዕራባውያን ወይም ሌሎች ሀገራት ሊሰሯቸው የማይፈልጓቸውን ፕሮጀክቶች ነው የሚሉት ዶክተር ዳርስ ገዳር። በብድር አሰጣጥም ረገድ የቻይናው ተመራጭ የሚሆንበት መንገድ አለ ሲሉ ይከራከራሉ። ሌላው ደግሞ አሁን መርሳት የሌለብን ነገር አሁን ባለው ሁኔታ የሆነ አስፋልት ለምሳሌ ከአዲስ አበባ ጂማ ወይም ከአዲስ አበባ ሐረር ወር ባህር ዳር ይሰራ ቢባል የአሜሪካ የአውሮፓ ኩባንያዎች መጥተው እዚህ እንደመሰሩ ይታወቃል። ድሮ በእርግጥ ይመጡ ነበር ስልሳ ሰባ ዓመት በፊት። አሁን ግን የእነሱ ኢኮኖሚ የሌበር ኮስታቸው በጣም ከፍተኛ ነው። እዚህ መጥተው መስራት ለእነሱ በጣም እንደ ጉዳት ነው የሚታየው፣ ሊመጡ አይችሉም። ስለዚህ ጨረታም ሲወጣ አሸናፊ ልትሆን የምትችለው ቻይና ነች የሚባለው ሊሚቴሽን ሊኖር ይችላል። ዕዳ ይከማቻል፣ ወይም ኳሊቲ የለውም የሚባሉ ነገሮች ይኖራሉ። ግን ኢትዮጵያ ካለችበት አንጻር ገና ብዙ ያስፈልገናል እና እኔ የቻይና ኢንቨስትመንትን በዛ ደረጃ ማየት ያለብን አስፈላጊ ነገር ነው በሚለው ቢሆን ይሻላል ባይ ነኝ። ምክንያቱም ወደፊትም በጣም ያስፈልገናል። የሚፈጠሩ የዳ ክምችቶችን ደግሞ በመነጋገር መስራት ይቻላል። እንደውም ከዚህ አንጻር ጥሩ እድል አለ ይመስለኛል። ምክንያቱም ቻይና ከመንግስት ነው ፋይናንሱ የሚመጣው። ከቻይና የሚመጣው ፋይናንስ ከፕራይቬት ሴክተሩ ምናምን አይደለም። ፕራይቬት ሴክ ባንኮች እንኳን ቢያበድሩ ያለ ስቴቷ ፈቃድ ወደዛ አይመጣም። ስለዚህ ዳ መከማቸት እንኳን ቢመጣ ከስቴቷ ጋር ተነጋግሮ ለማራዘም ወይም በሌላ ሞዳሊቲ የሚከፈልበት ሁኔታ ለመነጋገር እድል ይሰጣል። ወይራስ ከሌላ አካባቢ የሚመጡ ፕራይቬት ከሆነ በፍርድ ቤት ተካሶ ጉሮሮ ተይዞ መክፈል ነው የሚሆነው። ፕሮፌሰር አሮን ተስፋዬ የቻይናውያን ብድርና የኢንቨስትመንት መንገድ የራሳቸውን ስርዓቶች ቁጥር ለመቀነስ የሚጠቀሙበት ስልት ጭምር ነው ይላሉ። በሶስቱ የቻይና የብድር እርዳታና ኢንቨስትመንት መካከል ልዩነትና ግንኙነቶችን ለያይቶ ለመመልከት ያስቸግራል ሲሉም ኢትዮጵያ ውስጥ ውሏል የተባለውን የቻይና ኢንቨስትመንት ይሞግታሉ። አንደኛ ነገር ጠቅላላውኑ የቻይና ፎሬን አሲስተንስ ስታየው፣ ኢንቨስትመንት አለ፣ ብድር አለ፣ ፎሬን አሲስተንስ ደግሞ አለ። ችግሩ ምንድን ነው? የኔ ሪሰርች የሚያሳየው ሶስቱን ለመለየት በጣም ከባድ ነው። የቻይናዎቹ ሲስተም ፈረንጆቹ እንደሚሉት በእንግሊዝኛ ኦፔክ ነው። ለምሳሌ ቻይና ለአፍሪካ ሀገር ስታበድር ወይም ለኢትዮጵያ ስታበድር፣ ያ ብድር ዳይሬክትሊ ለኢትዮጵያ ሊገባ አይችል ይሆናል። እንዴት ማለት ነው? ያ ብድር ዞሮ የቻይናዎቹን ኩባንያ ነው ፋይናንስ የሚያደርገው እና ብድሩ ራሱ የቻይናዎቹን ሌበር ፎርስ ነው ሪክሩት የሚያደርገው ወደ ኢትዮጵያ የሚያስመጣው። ይሄ ምን ያመጣል? ቴክኖሎጂ ትራንስፈር ይኖራል፣ ቻይና ኢንቨስት አደረገ፣ ኤትሴተራ ኤትሴተራ ብለን ስናስብ አክቹዋሊ ያ ብድር ኢንስቴድ ኦፍ የኢትዮጵያን ኢንጂኒሮች የመሳሰሉትን ነገር ወይንም የኢትዮጵያን ኮንስትራክሽን ኩባንያዎች በውል በምናምን ከቻይና ኩባንያ ጋር እንደሰሩ እንደማድረግ ፈንታ አክቹዋሊ ቻይናዎች የሚጠቀሙበት ይሄ ምብድር የራሳቸውን አንኢምፕሎይመንት ለመቀነስ ነው። ስለዚህ በቴክኖሎጂ ትራንስፈር በኩል አፍሪካ ሀገሮች እስካሁን የሚያገኙት ነገር ይህም ብዛም የለም። ይሄ ነው ችግሩ። የኢትዮጵያ ገንዘብ ሚኒስቴር እንደ ኤሮፓ አቆጣጠር በታህሳስ ሁለት ሺህ ሀያ አራት ባወጣው ሰነድ ኢትዮጵያ ያለባት አጠቃላይ የውጭ ዕዳ ወደ ሰላሳ አንድ ቢሊዮን ዶላር መሆኑን ገልጸዋል። የቻይናን አጠቃላይ ዕዳ ለይቶ አልጠቀሰም። የተለያዩ ዘገባዎችና ባለሙያዎች ግን ወደ አስራ ሶስት ነጥብ አራት ቢሊዮን እንደሚደርሱ ቢገልጹም ትክክለኛውን ቁጥር ማግኘት አልተቻለም። የኢትዮጵያ ገንዘብ ሚኒስቴር በጉዳዩ ላይ አስተያየት እንዲሰጠን ያደረግነው ሙከራ አልተሳካም። ከ3300 በላይ የሚሆኑ የቻይና ኩባንያዎች 85 ቢሊዮን ዶላር በሚገበት ካፒታል ኢትዮጵያ ውስጥ የተለያዩ ስራዎችን እየሰሩ መሆኑን ቤልት ኤንድ ሮድ የተሰኘው ግዙፉ የቻይና መንግስት መርሃ ግብር በድረገጹ አስፍረዋል። እስከ ግንቦት 2017 ድረስ በወጣ ዘገባ የቻይና ድርጅቶች ወደ 610 ሺህ ለሚደርሱ ሰራተኞች የስራ እድል መፍጠራቸውንም ድረገጹ ጨምሮ ገልጸዋል። ይሁን እንጂ በኢትዮጵያ ያለውን የ ቻይና ኤምባሲ ጠቅሶ አገር ውስጥ የሚገኘው ካፒታል ጋዜጣ መስከረም 2017 እንደዘገበው አገር ውስጥ ባሉ ተጨባጭ ሁኔታዎች የተነሳ የቻይና ኢንቨስተሮች አቅጣጫቸውን እየቀየሩ ወደ ጎረቤት አገሮች መመልከት መጀመራቸውን መዘገቡ ይታወሳል። ቻይና የኢትዮጵያ ትልቋ አጋር መሆኗን የኢትዮጵያ መንግስት በተደጋጋሚ ሲገልጽ መቆየቱ ይታወቃል። በዚህ ጉዳይ የኢትዮጵያ ገንዘብ ሚኒስቴር አስተያየቱ እንዲሰጠን ያደረግነው ሙከራ አልተሳካም። ቻይና የኢትዮጵያ ትልቋ አጋር መሆኗን የኢትዮጵያ መንግስት በተደጋጋሚ ሲገልጽ መቆየቱ ይታወቃል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። የጣሊያንና የኢትዮጵያ ትውልድ ያላት ግሬታ ፍራንቸስካ ዩሪ የአካባቢ ጥበቃና የዱር እንስሳ ጥበቃ መብት ባለሙያ ናት። የዝሆን ጥበቃ ተነሳሽነት ስራዎች ላይ ኢትዮጵያን ጨምሮ ሀያ አምስት የአፍሪካ ሀገራት ተሳታፊ በሆኑበት ተቋም አማካኝነትም ብዙ ስራዎችን ሰርታለች። ግሬታ ከኤደን ገረመው ጋር ያደረገችው ቆይታ ተከታዩ ነው። ን ኤደን ስለጋበሽኝ በጣም አመሰግናለሁ። ግሬታ ፍራንቸስካ ዩሪ ይባላለሁ። ኢትዮጵያዊና ጣሊያናዊት ነኝ። በሙያዬ ደግሞ የአካባቢ ጥበቃ ባለሙያ ነኝ። ባለፉት አስርት ዓመታት ውስጥ በአፍሪካ ቀንድና በሰፊው የአፍሪካ ህጉር ውስጥ በዱር አራዊት ዙሪያ ግንዛቤ እንዲዳብር ስሰራ ቆይቻለሁ። በአካባቢ ጥበቃ ላይ መስራት እንዴት ከባድና ውስብስብ እንደሆነም ግንዛቤ እንዲኖርም ሰራለሁ። ያደግኩት አዲስ አበባ ውስጥ ነው፣ ግን ገና በልጅነቴ በሀገሬ መዞር በመቻሌ ትልቅ እድል ነበረኝ። በዚህ ምክንያት ከማህበረሰባችን ከ120 ሚሊዮን በላይ የሚሆነው ሕዝብ በጣም ፈጣን እድገት ባላቸው ሀገራት ውስጥ የተፈጥሮ ሀብታቸውን ለመጠበቅ ችግሮች እንደሚያጋጥሟቸው ልገነዘብ ችያለሁ። በዚህ የተነሳ የአካባቢ ሚዛንን እንዴት ማስጠበቅ ይቻላል የሚለውን ለመረዳት ጥልቅ የሆነ ፍላጎት ሊያድርብኝ ችሏል። በጣም አመሰግናለሁ ግሬታ። በድጋሚ እስቲ እንግዲህ የዱር እንስሳት አለም አቀፍ ወንጀለኞችን መቆጣጠር ወይም ደግሞ ጥበቃ ማለት ምን ማለት ነው? አንቺስ እንዴት ነው ወደዚህ ስራ ልትገቢ የቻልሽው? Yes, it's an interesting story. I didn't know so much about wildlife crime when I first began my passion around wildlife. ስራ ሲጀምር ስለ ዱር አራዊት የነበረኝ እውቀት እንብዛም ነበር። የመጀመሪያ ስራዬ በሰሜን ኢትዮጵያ በሚገኘው የሰሜን ተራራዎች ብሔራዊ ፓርክ ነበር። በወቅቱ ፍላጎቴ የነበረው ማህበረሰቦች በቱሪዝም ልማትና በብሔራዊ ፓርክ እንቅስቃሴዎች እንዴት እንደሚሳተፉ መረዳት ነበር። ብዙ ቀኖችን በብሔራዊ ፓርክ ውስጥ ሳሳልፍ ማህበረሰቡ ነብርና በመጥፋት ላይ ያሉ ዝርያዎችን የሚገድለው ኑሮን ለማሸነፍ አቅም ስለሚያንሰው እንደሆነ መረዳት ጀመርኩ። ነገር ግን ደግሞ ገበያው የሚመራውም ከሀገራቸው በብዙ ኪሎ ሜትሮች ርቆ በአውሮፓ፣ በሩቅ ምስራቅ፣ በአሜሪካ በሚኖሩና ለየት ያሉ እንስሳትን በሚያሰባስቡ ሰዎች አማካኝነት ነው። ስለዚህ የተረዳውት ነገር እኛ ትኩረት እያደረግን ያለነው ከፊት ያሉት ችግረኛ ማህበረሰቦች ላይ ብቻ ሲሆን የዱር እንስሳት አደንና ሌሎችም ወንጀሎች ግን የሚፈጸሙት በዓለም አቀፍ ደረጃ መሆኑን ነው። አካባቢ ጥበቃ ለሴቶች የሚል ተቋም ውስጥ በአሁኑ ሰዓት ባልደረባንሽ ይሄ ተቋም ምንድን ነው እሱ የሚያደርገው? እንደ አውሮፓውያኑ አቆጣጠር በ2021 በአፍሪካ የአካባቢ ጥበቃ ላይ የሚሰሩ ሴቶች መርሃ ግብር አጋር መስራችና ቀዳሚ የምርምር ባለሙያ እንደሆን ስጋበዝ በጣም ነበር ክብር የተሰማኝ። በአመራርም ሆነ በአካባቢ ጥበቃ ዘርፍ ውስጥ ያለን ሴቶች በወንዶች ውቅያኖስ ውስጥ እንዳለን ሁሉ ቁጥራችን እጅግ ጥቂት ነው። በተለይ የኢትዮጵያ ሴቶች ሩቅ አካባቢ እንዲሄዱም ሆነ እንዲሰሩ አይበረታታም። ብዙ ጊዜ ይህ የወንዶች ስራ ተደርጎ ነው የሚወሰደው። ሴቶች ስካውት ወይም የአካባቢ ጠባቂ ሆነው እንዲሰሩም አይበረታታም። ስለዚህ ተቋማችን ሴቶች ጎልተው እንዲወጡና እንዲታዩ አንድ ላይ አሰባስቧል። ከታች ወርዶ መስራትን ስናነሳ ስካውቶች ወይም ደግሞ አካባቢ ጥበቃ ላይ ያሉ ሰዎችን ጠቅሰሻል። በተለይ ደግሞ ሴቶች በአካባቢ ጥበቃ ዙሪያ ላይ ያላቸው ሚና ምንድን ነው? ኢትስ ቬሪ ኢንተረስቲንግ ቢኮዝ በጣም የሚገርም ነው። ለረጅም ጊዜ ሴቶች በአካባቢ ጥበቃ ዙሪያ ባላቸው ተጽዕኖ ላይ ጥናት ተደርጎ አያውቅም። እኔ ግን ገና ልጅ እያለው የሰራው ጥናት ሴቶች የአካባቢ ጥበቃ በሚሰሩ ስካውቶች ላይ ስላላቸው ተጽዕኖ ነበር። ምክንያቱም በቀኑ መጨረሻ ላይ ሴቲቷ የአካባቢው ጥበቃ ባልደረባው ሚስት፣ አያት፣ እህት ናት። ምንም እንኳን ጠባቂ ወንድ ቢሆንም ሴቷም ተጽዕኖ እንዳላት አስተውለናል። ሴቶቹ ለበጎ ነገር ተጽዕኖ ሊያሳድሩባቸው ይችላሉ። በችግር ጊዜ፣ በድህነት ውስጥ ያለችው ሴት ሲቸግራት ገንዘብ ካላመጣ ባለቤቷን ወይም ልጇን በህገወጥ ተግባር እንዲሳተፍ ታስገድዳለች። ነገር ግን ሴቷን ካስተማረንና ካገዝናት አካባቢው እንዲጠበቅና አሉታዊ ነገር እንዲቀለበስ ወይም እንዲስተካከል ታደርጋለች። እንደምናውቀው ሴቶች በአጠቃላይ በማህበረሰብ ውስጥ በጣም ጠባቂዎች እና ተንከባካቢዎች ናቸው። በማህበረሰባቸው ውስጥ ብዙ ጊዜ ወጥተው እንጨት የሚለቅሙት፣ ውሃ የሚቀዱት እና ልጆቹን የሚያሳድጉት እነሱ ናቸው። ስለዚህ ከፍተኛ ተጽዕኖና ብልሃት አላቸው። እኔ የምሰራበት ተቋምም ሴቶች በማህበረሰብ ውስጥም ሆነ በመንግስታዊ ተቋማት ውስጥ ቦታ እንዲያገኙ ይጥራል። የአካባቢ ጥበቃ ስንል ወይም ደግሞ የዱር እንስሳት ጥበቃን ስናነሳ ይሄ ዘርፍ ለሴቶች ምን ያክል ምቹ ነው? እኔ በጣም እድለኛ ነኝ ማለት ትችላለሁ። በዱር ጥበቃ ስራ ላይ ምንም አይነት ተግዳሮት አጋጥሞኝ አያውቅም። ሁልጊዜም እንደ ቤተሰብ የሆነ በጣም የሚያስደንቅ ቡድን አለኝ። በአጠቃላይ በአካባቢ ጥበቃና የሴቶችን ጉዳይ ካነሳን የተወሰነ ጀግንነትና ድፍረት ሊኖር ይገባል ብዬ አስባለሁ። ሁኔታው ለሴቶች ምቹ እንዲሆን ብዙ ልናደርግላቸው የምንችላቸው ነገሮች አሉ። ለምሳሌ በወር አበባ ላይ ከሆንን ንጹሕ ውሃ ማግኘት ሊመቻች ይገባል። በራሳችንም ለስራ ስንንቀሳቀስ ፍጹም ደህንነት ሊሰማን ይገባል። ከዚህ ቀደም ስራሽ በብዛት የሚያተኩረው ዝሆኖችን ጥበቃ እንደነበረ አውቃለሁ እና እስቲ ጥቂት ስለሱ ስራሽ ንገሪኝ። እኔ ሁል ጊዜ ዝሆኖች መረጡኝ እንጂ እኔ አይደለሁም የመረጥኳቸው ላለው የዱር አራዊትን ሁሉንም እወዳለሁ። ነገር ግን ሁለተኛ ዲግሬን ሳጠናቅቅ በአፍሪካ የዝሆን ጥርስ አደን ከፍተኛ ደረጃ ላይ የደረሰበት ወቅት ነበር። ያኔ በአንድ ዓመት ጊዜ ዘጠና ስድስት ዝሆኖች የተገደሉበት ወቅት ነበር። ስለዚህ ህገወጥ የዝሆን ጥርስ ንግድ ምን እንደሆነና ማህበረሰቡና መንግስታዊ ያልሆኑ ድርጅቶች ሚናቸው ምን መሆን እንደሚችል በትክክል መረዳት ነበረብን። በወቅቱም በአፍሪካ የዝሆን ጥርስ ሽያጭን ስልታዊ በሆነ መንገድ መክታት የሚያስችል ተቋም ተቋቁሟል። ስለዚህ ቀደም ሲል እንደገለጽኩት ህገወጥ የዝሆን ጥርስ ንግድ ምን እንደሚመስል ለመስራት እድሉን አገኘው። ከተለያዩ ማህበረሰቦች ጋርም ተቀራርቤ ሰራው። በመሆኑም ዝሆኖችን የመጠበቅ ስራ የጀመረው በዚህ መንገድ ነው። በአሁን ሰዓት ግጭትን ጨምሮ ብዙ ነገሮች በኢትዮጵያ እየተከሰቱ ነው። የማህበረሰቡን የአካባቢ ጥበቃ እውቀት እንዴት ነው የምትገመግሚው? እንዴት ታይዋለሽ? የዱር አራዊትን በመጠበቅ ረገድ ማህበረሰቦች እጅግ አስደናቂ ናቸው። ሁልጊዜም የምናገረው ይሄንን ነው። እኛ የከተማ ሰዎች ነን። ምንም እንኳን ከፍተኛ የዱር እንስሳት ፍቅር ቢኖረንም በመጨረሻ ተመልሰን በከተማ ውስጥ እንኖራለን። ስለዚህ ከድሮ እንስሳቱ ጋር አብረው የሚኖሩትን ማሳተፍ አለብን። ዝሆኖቹ ባሉባቸው አካባቢዎች ያሉ ሽማግሌዎች ከዝሆኖች ጋር እንዴት በታሪክ እንደተገናኙ ይነግሩሻል። ዝሆኖች ያሉበትንና ጊዜያቸውን የሚያሳልፉበትን ቦታ እንዲሁም ሁሉም ነገር እንዴት እንደተከናወነ ያውቃሉ። ነገር ግን የማህበረሰቡ ሕይወት ከጊዜ ወደ ጊዜ ፈታኝ እየሆነ ነው። ለዛም ነው አብረው እንዳይኖሩ እየተገፋፉ ያሉት። የስርዓት ተግዳሮቶችም ተደቅነውባቸዋል። እነዚህ አካባቢዎች ዙሪያ የሚደረጉ የአካባቢዎች መለወጥ የመንገድ ግንባታ፣ የኔትወርኮች መዘርጋትና ትላልቅ ኢንቨስትመንቶች ሰዎችንና እንስሳቱን እያፈናቀሉ ነው። አስታውሳለሁ በአንድ ወቅት ወደ ሰሜን አካባቢ ትግራይ ውስጥ በጣም ጥቂት ዝሆኖች ነበሩ። በክልሉ በግጭት ምክንያት በድህነት ውስጥ ከሚገኙ ማህበረሰቦች ጋር እየተወያየሁ ነበር። ዝሆኖች ማሳቸው ውስጥ እየገቡ ማሽላውን በብዛት ይበሉባቸው ነበር። በዚህ የተነሳ ዝሆኖቹን ይጣሏቸዋል ብያስብ ነበር። ነገር ግን አንድ ሽማግሌ ጠላቶቻችን፣ ዝሆኖች አይደሉም። ዝሆኖቹ እንደኛ ለሕልውናቸው እየታገሉ ነው። ሁለታችንም የአንድ ሳንቲም ሁለት ገጽታዎች ነን። ሁለታችንም ደግሞ ለመታገል የምንጥርና ለፍላጎታችን እውቅና የማይሰጥ ኢፍትሐዊ ስርዓት ውስጥ ነው ያለነው አሉኝ። ስለዚህ ማህበረሰቡ በቂ ግንዛቤ ያለው ሰፋ ባለመልኩ ደግሞ መንግስታት፣ መንግስታዊ ያልሆኑ ተቋማት እንዲሁም ደግሞ ባለድርሻ አካላት ምን ማድረግ አለባቸው? ያለች ሙያው ላይ እንዳለ ሰው በጣም ከባድ ጥያቄ ነው። ለረጅም ጊዜ ያክል የሚሉት እስኪ እናንተ ችግሩን ፍቱና መልሳችሁን ንገሩን ነው። ነገር ግን እንዲህ ሊሆን አይችልም። ሁሉም ነገር እርስ በርስ የተሳሰረ ነው። ሁላችንም ያለ አካባቢያችን መኖር አንችልም። የዱር እንስሳት ከሌሉ ልንኖር አንችልም። የዱር እንስሳት ለስነ ምህዳራችን ጤና ወሳኝ ሚና ስለሚጫወቱ መፍትሄዎችን መፈለግ የሁላችንም ኃላፊነት ሊሆን ይገባል። ግሬታ ዩሪ፣ ስለነበረን ቆይታ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። ተከታዩ መሰናዳችን ደግሞ ቆይ በልዩ ቆይታ ይሆናል። በኢትዮጵያ በተደጋጋሚ እርደ መሬት በተከሰተበት የአፋር አዋሽ ፈንታሌ አካባቢዎች ማዕከል የሚገኙ አፋር ኦሮሚያ እና አማራ ክልል አካባቢዎች በሺዎች የተቆጠሩ ሰዎች ተፈናቅለዋል። ይህን ርዕደ መሬት አስመልክቶ በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ህዋ ሳይንስ እና አስትሮኖሚ ተቋም በሴስሞሎጂ የትምህርት ክፍል ኃላፊ ፕሮፌሰር አታላይ አየለ ሰፋ ያለ ቃለምልልስ ሰጥተውናል። ጽዮን ግርማ ናት ያነጋገረቻቸው። ፕሮፌሰር አታላይ አየለ በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ስፔስ ሳይንስ እና አስትሮኖሚ ተቋም የሴስሞሎጂ ትምህርት ክፍል ኃላፊ መምህርና ተመራማሪ በኢትዮጵያ እየተከሰተ ባለው ርዕደ መሬትና ወይም መንቀጥቀጥ እንዲሁም የፈጠረው ንዝረት በተመለከተ ጥናትና ምርምር በሚያደርጉበት ጉዳይ ሞያዊ ማብራሪያ ለመስጠት ፈቃደኛ ስለሆኑ በአሜሪካ ድምጽ አድማጮች ስም አመሰግናለሁ። የሚያመሰግናለው ሲሆን የቃለ ምልልሳችን ትኩረት ግልጽ የሆነ ሙያዊ ማብራራን ለማግኘት በመሆኑ የመጀመሪያ ጥያቄን የማደርገው ርዕደ መሬቱ የተከሰተበት ትክክለኛ ቦታ የት ነው በሚለው ጥያቄ ልጀምር። የርዕደ መሬቱ የተከሰተበት ትክክለኛ ቦታ ማለት አንድ መጥን ብቻ አይደለም፣ ፈንታሌ እና ዶፈን በሚባሉ ሁለት የታወቁ እሳተ ገሞራዎች ተራራዎች ናቸው። እና ይሄም በሳይንሳዊ አጠራር ፈንታሌ ዶፈን ማግማቲክ ሰግመንት የሚባላል። ለቅርቡ ጊዜ ብዙ ብዙ አመታት እንዲሁ ከብዙ የውጭ ተመራማሪዎች ጋር አብረን ስናጠና የዚህ አይነት ስያሜ የተሰጠውን እና ይሄ ፈንታሌ ዶፈን ማግማቲክ ሰግመንት የሚባል ቦታ ነው። እንግዲህ አሁን በዚህ ሰሞን እየተደረገባለው እንቅስቃሴ የሚያቋረጥ እንቅስቃሴ ጌታ ያለበት ቦታ በዚህ ውስጥ የተወሰነ ነው። አሁን እስካሁን ያየነው ደግሞ ከዚህ ውጭ የሆነ ነገር የለም። ምን ያህል ይሸፍናል? በኪሎ ሜትር ወይም በአካባቢ ብናደርግ እሳተ ገሞራ ያለበት አካባቢ ምን ያህል ይሸፍናል? በግምት ከሰላሳ ሶስት ሰላሳ አምስት ኪሎ ሜትር በወት በረር ቁመቱ ማለት ነው። የተንሸረቀውን አክሲስ ተከትሎ ከፈንታል ዶፈን በቅተ መስመር ብናሰምር ወደ ሰላሳ ሶስት እና ሰላሳ አምስት ኪሎ ሜትር እንደዚህ የሚገመት ነው ስፋቱ፣ ምናልባት የዚህን ቁመት አያክልም። እንደ አስር ኪሎ ሜትር ሀያ ኪሎ ሜትር ይገመት ይሆን ምናልባት እንደዚህ። ይሄንን አካባቢ ስናጠናው ነበር ብለዋል። አሁን በምላሾት ና ለምን ያህል ጊዜ ነው ጥናት የተደረገበት እርስዎ በግሉ የተሳተፉበት ይህ ጥናት ምን ያህል ጊዜ ነው? በአዲስ አበባ ዩኒቨርሲቲ አራት ኪሎ ግቢ ውስጥ የሚገኘው ጣቢያችን ሁልጊዜ ስመዘግብ ከአንኮበር ወረድ ስንል ሌላ ወደ ተራራ ከወጣሽ የአንኮበር የተራራ ስንስለስ የምናገኘው ያቅን ያና ይሄ አሁን የምነጋግርበት ቦታ ሁሉ ጊዜ መሬት እንቅስቃሴ የሚታይበት ቦታ ነው። እና ኮላቦሬቲቭ ሪሰርች የሚባል ከውጭ በሚመጡ ተመራማሪዎች ከእንግሊዝ እና ከአሜሪካ ከሁለት ሁለት ሺህ አንድ አሁን የግል ፕሮጀክት የሚባል ነበር። ሁለት ሺህ አንድ ጀምሮ ከሁለት ሺ ሶስት ነው እንደዚህ ያለቀ ማለት ነው። እና ከዚያም ጊዜ ጀምሮ በዚህ አካባቢ ያለው እንቅስቃሴ ከዚህ በፊት ስናደርገው ስናጠናው ከነበረ የተለየ አይደለም ያሁኑ ብለዋል። እና የአሁኑን ግን ነዋሪዎችም ወይም እዛ አካባቢ ያሉ ሰዎች በልዩነት ወይም ለየት አድርገው የያዙት የንዝረት መጠኑ ከፍ ብሎ የተሰማ ስለሆነ ነው። እንደው ወደኋላ ምናልባት ልመልሶትና እርሶ ባለሙያ ስለሆኑ ከኛ ከመደበኛ ነዋሪዎች በተለየ ስለሚያስታውሱት በዚህ መጠን የተከሰተ ቀደም ያለ ታሪክ አለ። በዚህ መጠን ምናልባት በዚያን ጊዜ እንዳሁኑ የዚህ ዲጂታል መረጃ መመዝገቢያ ጣቢያዎቻችን እንዳሁኑ ብዙ አልነበሩም። ጥረት አይነትም እንጂ በአስራ ዘጠኝ ሰማንያው አንድ በፈረንጅ አቆጣጠር ወይም ደግሞ በእኛ ሰባ ሶስት ዓመተ ምህረት ይመስለኛል ከኔ ቀደም ብለው የነበሩ እንደዚሁ ኢትዮጵያዊ ተመራማሪ ነበሩ በጣም በስፋት ለማን በውስኪ እስኪቸገሩ እንደዚህ እንዳሆኑ ማለት ነው። የአካባቢ አካባቢ እንደውም ለሁለት ወር ነው ለሶስት ወር ያ ያለማቋረጥ እንቅስቃሴ ሲያደርግ የነበረ ነው እና ያተነቦ ወረቀት ታትማ እንግዲህ ሰባ ሶስት ከዚያ ሁለት ሺ ሶስት ሁለት ሺህ አራት በፈረንጅ አቆጣጠር ነው የምናገረው። እንደዚህ እንቅስቃሴዎች ነበሩ። እንዲሁም ከዚህ ወደ ሰሜናዊ ክፍል ይሄ ከዶፈን ከፍ ብሎ ያለው ና አሚባራ ምናምን አካባቢ እንቅስቃሴ ነበረ እና እንደዚሁ ጥጥ እርሻ ላይ የሚሰሩ ሰራተኞች ተረብሸው የእርሻውን ወይም ደግሞ ስራቸውን ትተው ሊሰደዱ ነው ተብሎ እንደዚሁ የማረጋጋት ስራ ሰርተናል። ይህ ማለት በወሰን አቆጣጠር እንዳልኩት በሁለት ሶስት ና ሁለት ሺህ አራት ማለት ነው። አሁን ግን ለየት የሚያደርገው ምንድነው? አንደኛ በመጠን ከአምስት በላይ የሆኑ ትንሽ ተደጋግመው ተፈጠሩ እና ይህም ብቻም አይደለም። በብዙ ቦታዎች የምሰማት እድሉም እንዲሁ ታገኘ ማለት ነው። አዲስ አበባ እንግዲህ ዛሬ በምናይበት ብዛት የሰማይ ጠቀስ ሕንፃዎች ላይኖሩ ይችላሉ። ምናልባትም የጥራትም ችግርም ሊኖር ይችላል፣ አንዳንድ ቤቶች እና ብዙ ሰው እንግዲህ የህዝብ ብዛትም ያንዘንዳሁኑ ላይሆን ይችላል። እንደዚህ አይነት ነገሮች ያው ታሳቢ ሊደረጉ ይችላሉ እንጂ የእኛ ጥናት ምንድን ነው፣ የስንት ሸለቆ ምንም እንደ አሁን ትናንት የተፈጠረ ነገር አይደለም። እንደዚህ አይነት ነገሮች ክስተቶች በራሳቸው መንገድ በዛን ጊዜ አሁን በጠቀሷቸው ሁለት ጊዜያቶች የደረሰ አደጋ ወይም ከአካባቢው ሰው ወደ ሌላ ቦታ አካባቢ የተዘዋወረበት ሁኔታ አለ። ምንድን ነበር የተከሰተው ያን ጊዜ? እኔ እስከማስታውሰው የአሁን ሁለት ሺ ሶስት እና ሁለት ሺ አራት ያልኩት ሄደን አይተናል። ምንም የኛ ልጎላ ጥፋት አልነበረም። ቤቶችም የተሰሩት ፎቅ የሚባል አልነበረም። ቀላል ቤቶች እነዚህ ትኩል ሀውስስ የሚባሉ ጭቃ ቤቶች እንደዚህ ነበሩ። ግን የፈራረሱ ነገሮች ያን ጊዜ አይተናል። የመሬት መሰነጣጠቅም አንዳንድ ቦታ አይተናል። ለዚያን ጊዜ ማለት ነው። ግን እንደአሁኑ አልነበረም። እንደዚህ ያለ እስቲ ወደ ርዕደ መሬት ወይም ደግሞ የመሬት መንቀጥቀጥ ወደሚለው ጉዳይ እንመለስና ምን ማለት ነው? ምንድን ነው ከመሬቱ በታች ወይም መሬት ውስጥ እየሆነ ያለ እንግዲህ መሬት ውስጥ እየሆነ ያለው በጠቅላላ ይህን ይህንን ጥያቄ ስንመልስ የዓለም አቀፍ ወይም ደግሞ መሬትን እንደ አንድ እንደ አንድ ስርዓት እንደ አንድ ሲስተም አይተን ነው ልንመልስ የሚችሉ እና መሬቱን ጊዜ አድማጮችና ተመልካቾቻችን ከፕሮፌሰር አታላይ ጋር የተደረገው ቃለ ምልልስ ሙሉውን በድረ ገጻችንና በማህበራዊ ትስስር ገጾቻችን ላይ ታገኙታላችሁ። ለምሽቱ የነበሩን ዝግጅቶች ይህን ይመስሉ ነበር። ከአቀናባሪ ኤልያስ አስማረ ጋር ሳስተናግዳችሁ ያመሸው ስመኝሽ የቆየ ነበርኩ። ሰላም ደናደሩ።